የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ትላንት ባወጣው መግለጫ ሁሉን አካታች የጋራ መንግስት እንዲቋቋምና በአንድ ዓመት ጊዜ ውስጥ ነፃና ፍትሐዊ ምርጫ እንዲካሄድ ጠይቋል። የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲናም ሁሉን አካታች ብሔራዊ የመግባባት ድርድር መደረግ አለበት ብለዋል። የኦሮሚያ ብልጽግና ፓርቲ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳአ ኦፌኮ ያወጣው መግለጫ ህዝቡን መሳደብ ይመስላል ብለዋል። አቶ ታዬ ድርድር ከዚህ ቀደምም ሲካሄድ ነበር፣ አሁንም ይካሄዳል። በድጋሚ የሚካሄድ ምርጫ ግን የለም ብለዋል። ኦፌኮ በኢትዮጵያ ሰሞኑን የተካሄደው ምርጫ ተቀባይነት የለውም ማለቱን ተከትሎ ከምርጫ ቦርድ ባለስልጣናት ምላሽ ለማግኘት ጥረት እያደረግን ነው። ዘገባው የናኮር መልካ ነው፣ እንደሚከተለው ያቀርበዋል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ኢትዮጵያ ሰሞኑን ባካሄደችው ስድስተኛ ዙር ምርጫና ወቅታዊ የፖለቲካ ችግሮች ናቸው ባላቸው ጉዳዮች ዙሪያ ትናንት መግለጫ አውጥቷል። የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና መግለጫው በአጠቃላይ ሦስት ወሳኝ ጉዳዮች ላይ ነው ትኩረት ያደረገው ሲሉ አብራርተዋል። ይቺ ሀገር እንደ ሀገር እንድትቀጥል፣ ወደ እድገት እንድትሄድ፣ ዲሞክራሲ በኢትዮጵያ እንዲወለድ አገሪቱ ሰላም እንድትሆን ሁሉንም ያሳተፈ መንግስት እንዲቋቋም በአንድ ዓመት ውስጥም ደግሞ ፍትሃዊና ነጻ የሆነ ምርጫ እንዲካሄድ እና ገለልተኛ የሆነ ምርጫ ቦርድ እንዲኖር፣ በሌላ በኩል ደግሞ በዚያ ሀገር ላይ ያለውን የስርዓት ችግር በውይይት በድርድር እየፈታን የምንሄድበት ሁኔታ ይፈጠር ስንል ነው መግለጫ የወጣ ነው። ይሄ ቢሆን ብዙ ሰው ከመራብ ይድናል፣ እስራትና ሞትም አይኖርም። ብዙ ችግሮችን መፍታት ይችላሉ ብለን እናምናለን። ድሮ ድሮ በኢህአዴግ ጊዜ ይህ መንግስት አንደበት እንጂ ጆሮ የለውም አይሰማም ብዬ የምናገረውን ብዙ ሰዎች ያነሳሉ። አሁንም መንግስት ጆሮ ኖሮት ለሚነሱ ጥያቄዎች ምላሽ ሊሰጥ ይገባል ብለዋል። ኦፌኮ በአጠቃላይ ከ50 በመቶ በላይ የሀገሪቱ ክፍሎች ውስጥ ምርጫ ተካሂዷል ለማለት አይቻልም ላለውም ሊቀመንበሩ አስረድተዋል። ኦሮሚያው ሁለት ኦሮሚያ ኬሳት ስለናኒ ኦሮሚያን ብትወስድ አንድ ፓርቲ ነው በምርጫው የተወዳደረው። ለፓርቲው ጥላ ሊሆኑ የገቡ ሌሎች ፓርቲዎችም አሉ። ይህንን ደግሞ የአፍሪካ ህብረትም ይህንን ሁሉም ያውቀዋል። እውነት ነው። በኦሮሚያ ፍትሃዊ ምርጫ እንዳልተካሄደ አንዳንድ ቦታዎች ላይ ደግሞ በጸጥታ ችግር ምክንያት ብለው ምርጫ ሳይካሄድ ቀርቷል። የትግራይ ክልልም በጦርነት ውስጥ ነው። ደቡብ ክልል፣ በአማራ ክልል ኦሮሚያ ልዩ ዞን ከሚሴ እና ቅማንት ውስጥም ችግር አለ። ይህን ሁሉ ስናይ በአገሪቱ ሀምሳ ከመቶ በሚሆኑት አካባቢዎች ፍትሃዊ ምርጫ ውስጥ ሊገቡ አልቻሉም። በምርጫው የተሳተፉትም እኮ ቅሬታ እያቀረቡ ነው ምርጫው በብዙ ችግር ተከቦ ነው ያለፈው ብለዋል ፕሮፌሰር መረራ ስለ ኢትዮጵያ የዲሞክራሲ ምህዳር በተመለከተም የኦፌኮን አቋም አንጸባርቀዋል የታሰሩ ሰዎች ጉዳይ አንዱ ጥያቄያችን ነው ምርጫውን ሊያስፈጽሙ የሚችሉ ሰፊ ስራ ሊሰሩ የሚችሉ ብዙ ሰዎች ታስረውብናል የፖለቲካ ምህዳሩም ጠቦብናል የዛሬ ዓመት እኮ ሁለት መቶ ስድስት ጽህፈት ቤቶች ነበሩን። ዛሬ ግን ሶስት ብቻ ነው ያለን ብለዋል። ኦፌኮ መንግስት ላይ ስለሚያነሳው ወቀሳ በኦሮሚያ ብልጽግና ፓርቲ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ ምላሽ ሰጥተዋል። የኦፌኮ መግለጫ ስናየው ይሄንን ሰፊ ህዝብ መሳደብ ይመስላል። የህዝብ ዝናብ ሳይበግረው ሌሊት አስራ አንድ ሰዓት ወጥቶ እስከ ሁለተኛው ምሽት ሌሊቱ አምስት ሰዓት ምርጫ ያካሄድበት ሁኔታ ነው ያለው። ምርጫውንም ሊያደናቅፉ ተኩስ የሚከፍቱ አካላትን ሳይፈራ ህዝቡ ይሆነኛል ያለውን መርጧል። በዚህ ምርጫ ላይ ከፍተኛ የህዝብ ሀብት ፈሷል። መንግስትና ህዝብ ያደረጉትን ትልቅ ልፋት በዚህ ደረጃ አሳንሶ ኦፌኮ ድጋሚ ምርጫ ይካሄድ ማለቱ የህዝብ ምንም አያውቅም እኔ ነኝ የማውቅለት ማለት ነው። ይህ በጣም ያሳፍራል። ከአገር አቀፉ ውይይት ጋር በተያያዘ ጉዳዩ ከሚመለከታቸው አካላት ጋር ስንሰራ ነበርን እየሰራንም እንገኛለን። ለወደፊቱም ይካሄዳል። ኦፌኮ የጋራ መንግስት ይቋቋም ብሎ ላነሳውም ይሄ ቀልድ ነው። እንዲ ያለውን ቀልድ የሚሰማ የለም። ይህንን ምርጫ ተሳተፉ ተብለው ተለምነው ነበር። አሁን ጥያቄ ስላቀረቡ ግን የሚደረግ ምርጫ የለም በምርጫ ቦርድ ማኒፌስቶ መሰረት በምርጫው ያሸነፈ ይገለጻል። ምርጫ የሚካሄደው በሚቀጥለው አምስት ዓመት ነው ማለት ነው ብለዋል። ኦፌኮ ስለ ዲሞክራሲ ምህዳር መጥበብ ላነሳውም ቅሬታ አቶ ታዬ ያሉት አላቸው በአቶ መለስ አመራር ጊዜ እኮ አንድ ሰው በተናገረው ነገር አሸባሪ ነው ተብሎ ሲታፈን በነበረበት ወቅት እንኳ ዲሞክራሲ አለ ብለው ምርጫ ላይ ሲሳተፉ ቆይተው ዛሬ በመንግስት ጫና ነው የወጣ ነው የሚሉትን ሁሉም ሕዝብ ያውቀዋል፣ ማን ልጆሮ እንዳለው እና ማን ጆሮ እንደሌለው። የተከፈተው የዲሞክራሲ ምዕዳርም አልጠበበም። የመገናኛ ብዙሃን ነጻነት እያስጠበቅን ነው። የፖለቲካ ምዕዳሩ ሰፍቶ አርባ ሰባት የሚሆኑ ፓርቲዎች እየተፎካከሩ በሁሉም መገናኛ ብዙሃን ላይ እኩል ጊዜ ተሰጥቷቸው እየተከራከሩ ነበር። የጠበበ አንድን ምህዳር የለም። ሁለት መቶ ስድስት ጽህፈት ቤቶች ነበሩ እንዳሉትም ኦፌኮ ማንንም ከመክሰስ በፊት ራሱን ቢያይ ጥሩ ነው ብለዋል። ኦፌኮ በኢትዮጵያ ሰሞኑን የተካሄደው ምርጫ ተቀባይነት የለውም ማለቱን ተከትሎ ከምርጫ ቦርድ ባለስልጣናት ምላሽ ለማግኘት ጥረት እያደረግኩ ነው። ከተሳካ ይዤ ለመመለስ ሞክራለሁ። ഡാമിരി കാർഡൻസ് നാഗൂർ മിൽക്കാംബോ